በመድረክ ጥላ ስር የሚወዳደረው አረና ትግራይ የሕዝብ ግንኙነት ኃላፊ የሆኑት አቶ አንዶም ገብረስላሴ የምርጫው ቅስቀሳ ከተጀመረበት ጊዜ አንስቶ በክልሉ የሚንቀሳቀሰው አባላቶቻቸው ላይ እስራትን ጨምሮ ወከባዎች እየደረሱ እንደሆነ ለዶቼ ቨለ ገልጸዋል። በአጽቢ ደራ ወረዳ የሆነውን አስመልክተው ሲገልጹም በትናንትናው እለት የአረና መድረክ የቅስቀሳ ቡድን በመኪና ያዘ ማይክሮፎን እና በእጅ የሚያዝ ማይክሮፎን ይዘው እየቀሰቀሱ ነበር። በዚህም በህዝቡ መጀመሪያ በጣም ከፍተኛ የሆነ ድጋፍና ተቀባይነት አግኝተው እየቀሰቀሱ ነው ያለ ቅስቀሳቸው ጨርሰው ሊመለሱ ሲሉ በተደራጁ ሰዎች ድብደባ ነው ደርሶባቸዋል። አስር የሚሆኑ አባሎቻችን ከፍተኛ ድብደባ ደርሱባቸው የአካል ጉዳት ደርሶባቸዋል። ስምንቱ ሆስፒታል የገቡ ሲሆን በጤና ጣቢያ አጢ ወንበርታ ለህክምና የገቡ ሲሆን ከስምንቱ አምስቱ እዛው ታክመው ዛሬ ጠዋት ወጥተዋል። የተቀሩ ሶስቱ ደግሞ ጉዳታቸው ከፍተኛ በመሆኑ ወደ ውቅሮ ሆስፒታል ሪፈር ተብለው ሊላኩ ሆኗል እና በአሁኑ ሰዓት በውቅሮ ሆስፒታል እየታከሙ ነው ያሉት። መኪናው የኪራይ ነበር። በመኪናውም መስተዋቱ ተሰባብረዋል። ሌላው ክፍሉም በጣም ተቀጥቅጦ ከፍተኛ ጉዳት ደርሶበታል። ስለ ሁኔታው ለፖሊስ ወይም ለአካባቢው ምርጫ ቦርድ አሳውቃችኋል ወይ? ከሆነስ ምን ተባላችሁ? ለሚለው ጥያቄያችን አቶ አንዶም ሲመልሱ የአካባቢው ፖሊስ አሳውቀን ነበር። ፖሊሶቹ ግን እየተደበቁ ነው። በጣም የሚገርመው ነገር ፖሊስ ከመጀመሪያ ከቀስቀሳው እየተከታተለ ነበረ። ድብደባው ሲጀመር ግን ተደብቀው ድብደባው ሊከላከሉ አልቻሉም። የአካባቢው ሕብረተሰብ ስንት ትግል ነው ከሕይወት ማለፍም የታደገው እና ፖሊስ የአካባቢው የወረዳው ፖሊስ ምንም የመከላከል ስራ አልሰራም። የምርጫ ጽሕፈት ቤት ኃላፊውም ተነግረው ነበር ምንም ያደረጉት ነገር የለም። ስለዚህ የወረዳ አስተዳዳሪዎችም ፖሊስም፣ ሌሎች የጸጥታ ኃላፊዎችም ምንም የመከላከል ስራ አልሰሩም። እንዲጋጩ ብለው ራሳቸው የተለያዩ ችግሮች እየፈጠሩ በተለይ ሚሊሻዎች መኪናዋን የተለያዩ ኬላዎች እያደረጉ መንገዱ በመዝጋት የዞኑ ሀላፊዎች ወጣቶቹ ከተለያዩ አካባቢዎች ሰብስበው አደራጅተው ሰብስበ ለመደብደብ የራሳቸው ሚና ተጫውተዋል። በዚህ ጉዳይ ላይ የወረዳው ምርጫ ጽህፈት ቤት ኃላፊ አጭር የጽሁፍ መልእክት በመላክ ጭምር ለማነጋገር በመሞክርም ስልካቸው ሊያነሱ ፈቃደኛ አልሆኑም። የክልሉ ምርጫ ቦርድ ኃላፊ አቶ ወልደ ጊዮርጊስ ግን ስለ ሁኔታው ለክልሉ ምርጫ ቦርድ የደረሰ መረጃ እንደሌለ ገልጸውልናል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።